የሰብአዊ መብቶች ጉባኤ በምሕፃረ ቃሉ ሰመጉ አነጋጋሪ በሆነው ከሰሞኑ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በይፋዊ መልኩ እስረኞች ይፈታሉ፣ የምርመራ ማዕከላትም ይዘጋሉ ባሉት ላይ ነው። ይህንን በሚመለከት በሰፊው በማተት የሰመጉ መግለጫ ወጥቷል። ይህን መግለጫ ለማውጣት ጉባኤው የተነሳሳበት ምክንያት እንዳለው ጥያቄውን ያቀረብኩላቸው የቦርዱ ሰብሳቢ ለሆኑት ለአቶ ቁምላቸው ዳኜ ነው የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣውን መግለጫና ያንንም ተከትሎ የአባል ድርጅቶቹ አመራሮች የሰጡትን መግለጫ ምክንያት በማድረግ ነው። እንደሚታወሰው በተለይ አመራሮቹ በሰጡት መግለጫ የፖለቲካ ፓርቲ አባላት እና አንዳንድ ግለሰቦችን በክስ ላይም ያሉ ይሁኑ ወይም በቅጣት ላይ ያሉ ሰዎችን ለመፍታት መንግስት እንደተዘጋጀ ለዲሞክራሲ ምህዳሩ መስፋትና ለብሔራዊ መግባባት ሲል በሚል ገልጸው ነበር። ይህ ከሰሞኑ በጠቅላይ ሚኒስትሩ አንደበት እየተደመጠ ነው። አሁን ባለበት ደረጃ የምርመራ ማዕከላት ይዘጋሉ ለተባለው ኢሰመጉ እንዴት ያየዋል የሚለው የፖለቲካ እስረኞችን ለመፍታትና ና የማዕከላዊ ምርመራ ተቋምን ለመዝጋት የማሰቃያና የስቃይ ማዕከል የሆነውን የማዕከላዊ ምርመራ ተቋም ለመዝጋት የወሰደውን እርምጃ እናበረታታለን፣ እናደንቃለን። ነገር ግን መንግስት የዲሞክራሲ የፖለቲካ ምህዳሩን ለማስፋትና ብሔራዊ መግባባትን ለመፍጠር በርካታ ተጨባጭ እርምጃዎች ሊወስድ እንደሚገባ ለማሳሰብ ነው ይኸኛው መግለጫ ዓላማ። እስረኞች ይፈታሉ ሲባል የስም ዝርዝር ጉባኤው የደረሰው ወይም የተረዳው ካለ ከሌለም፣ በሕጉ አኳያ ጉባኤያችሁ እንዴት ያየዋል ብያቸው፣ አቶ ቁምላቸው ዳኜ በማያያዝ የሚገልጹት የሚፈቱትን ሰዎች በተመለከተ ከመጀመሪያው መግለጫው ትንሽ ግልጽነት የጎደለው ነው። በአንድ ወገን መንግስት የፖለቲካ እስረኞች ወይም የህሊና እስረኞች የሉም በኢትዮጵያ ይላል። በሌላ ወገን ደግሞ በስር ላይ ያሉ የፖለቲካ ፓርቲ አመራሮችና አንዳንድ ግለሰቦችን ለመፍታት ተወስኗል አሉ። ለእኛ የፖለቲካ እስረኞች እንዳሉ መግለጫው ራሱ በውስጣዊ ይዘቱ የሚያመላክት ነገር አለው። ምክንያቱም አንዳንድ ግለሰቦች የሚባሉት በምን መመዘኛ ነው በምን መስፈርት ነው ተለይተው ቢፈቱት የሚለው ግልጽ አይደለም። ስለዚህ የቃላት ጨዋታ አካሉ ለመስተቀረ በፖለቲካ አመለካከታቸው ምክንያት የመንግስት ወይም የሁሉም ፓርቲ ፖለቲካ አሪዮት አለም በመተቸታቸው ምክንያት ወይም ማስተራሩ በመተቸታቸው ምክንያት ተሳቦ በእስር ላይ የሚገኙ ሰዎች አሉ። ምንም እንኳ ክስ የቀረበባቸው በጸረ ሽብር ሕጉ ወይም በወንጀለኛ መቅጫ ሕጉ ቢሆንም አንዳንዶቹም በዛ መሰረት ቅጣት ያገኙ ቢሆንም ግን በመሰረቱ እነ ሰዎች ላይ ክስ የቀረበበት ምክንያት በጥሬ ሀቅ ደረጃ በፖለቲካ አመለካከታቸው ምክንያት ነው። ለዚህ የፖለቲካ እስረኞች ናቸው ምንለው እ ሰዎች መንግስት እንደሚፈቱ በዛ መግለጫ ላይ ጠቅላይ ሚኒስትሩ የተናገሩ ቢሆንም፣ አንደኛ ምን ያክል ሰዎች እንደሚፈቱ ግልጽ አይደለም። ሁለተኛ የየትኛው የፖለቲካ ድርጅት አመራሮች እንደሚፈቱም ግልጽ አይደለም። ሶስተኛ፣ ቅድም እንዳልኩት አንዳንድ ግለሰቦች የተባሉት በምን መመዘኛ ለምሳሌ በጸረ ሽብር ሕጉ ተጠቅሶባቸው ክስ የቀረበባቸው ሰዎች በሙሉ ናቸው የሚፈቱት? ወንጀለኛ አቅጫጉ ላይ ህዝብን በመንግስት ላይ ማነሳሳት በሚባሉት የወንጀል ሕግ ድንጋጌዎች የተከሰሱ ሰዎች ወይም የተቀጡ ሰዎች ናቸው የሚፈቱት ወይስ እነማን ናቸው የሚለው እስካሁንም ድረስ ግልጽነት የሌለው ነው። እኛ እስካሁን ድረስ ባለን መረጃ ተጣርቶ የሰዎች የሚፈቱት ሰዎች ስም ዝርዝርም ገና አልተለየም። እስካሁን ድረስ ያለን መረጃ እሱን አያሳይም። በአንድ ወገን እንደተገለጸው ከፕሬዚደንቱ ጽህፈት ቤት የሚፈቱት ሰዎች ስም ዝርዝር እንዲመጣ ለጠቅላይ አቃቤ መመሪያ ተላልፏል ይባላል። ከዛ በኋላ ግን በጠቅላይ ዐቃቤ ሕግ በኩል ምን እየተሰራ እንዳለ ምን ያህል ሰዎችም እንደሆኑ የሚለው ነገር ምንም ግልጽነት የለውም። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።